Voice of America. በሐዋሳ ከተማና በደቡብ ኢትዮጵያ ብሔር ብሔረሰቦችና ሕዝቦች ክልል የተለያዩ አካባቢዎች ተፈጥሮ ከነበረው የጸጥታ መደፍረስ ጋር በተያያዘ ባለስልጣናትን ማገዱን የክልሉ ገዢ ፓርቲ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደሂደን የስራ አስፈጻሚ ኮሚቴ አስታውቋል። እገዳው የተጣለባቸው የሐዋሳ ከተማ አስተዳደር እንዲሁም የሲዳማና የሓዲያ ዞኖች አስተዳደሮች የፊት አመራር አባላት መሆናቸውን ንቅናቄው ዛሬ ባወጣው መግለጫ ገልጿል። ድርጅቱ ከስልጣን አግጃቸዋለሁ ያላቸውን ባለስልጣናት ማንነትና ቁጥር አልገለጸም። በሌላ በኩል ድርጅቱ ከከፍተኛና መካከለኛ አመራሮቹ ጋር በሐዋሳ ከተማ ዛሬ መምከር ጀምሯል። ዮናታን ዘብዲዎስ ከሐዋሳ ተጨማሪ ዘገባ ልኳል። ድርጅቱ ዛሬ ባወጣ መግለጫ እንዳስታወቀው የታገዱ የስራ ኃላፊዎች የአዋሳ ከተማ አስተዳደር የስዳማ ዞንና የሀዲያ ዞን ሽመኞች ከመንግስትና ከድርጅት ኃላፊነት የታገዱ ሲሆን የወላይታና የከፋ አመራሮችን ማስጠንቀቂያ ተሰጧቸዋል። ድርጅቱ ይህን ውሳኔ ያስተላለፈው ሰሞኑን በክልሉ ተፈጥሮ የነበረውን ጸጥታ ችግር ተከትሎ ባካሄደው አስቸኳይ አጣሪ ኮሚቴ ጉባኤ ሲሆን የስራ ኃላፊዎቹ የታገዱበትና ማስጠንቀቂያ የተሰጣቸው በክልሉ ተፈጥሮ በነበረው የጸጥታ ችግር ውስጥ እጃቸው አለ በማለት መሆኑን ገልጿል። ከመንግስትና ከድርጅት ኃላፊነት የታገዱ ኃላፊዎች በስማቸው ያልገለጠው መግለጫ የተኳቸውንም ግለሰቦች አይዘረዝርም። ድርጅቱ በክልል የተነሱ በክልል የመደራጀት ጥያቄዎችን በተጠናና በህግ አግባብ ለመመለስ ከስምምነት የደረሰ ቢሆንም ከድርጅቱና ከመንግስት ውሳኔ በተቃራኒ የተፈጸሙ የህገ መንግስታዊ ድርግት ተከትሎ በስዳማ ዞን በሰው ሕይወት በአካልና፣ በንብረት እንዲሁም በስነ ልቦና ላይ አሳዛኝና ኢሰብአዊ ድርጊት ተፈጽሟል ብሏል። በመሆኑም ድርጅቱ ድርጊቱን እንደሚያወግዝም ገልጿል። የጥቃቱ ሰለባ የሆኑትንም መልሶ የማቋቋም ስራ በአስቸኳይ እንደሚሰራ አቋም መያዙን አትቷል። መግለጫው በጥፋቱ የተሳተፉ ያስተባበሩና የመሩ አካላትን ከክልሉ ህዝብ ጋር ተባብሮ በመለየት በህግ ተጠያቂ ለማድረግ የተጀምረው ተግባራት ተጠናክሮ እንዲቀጥልና ከፍጻሜ እንዲደርስ በጥብቅ እንደሚሰራ ማረጋግጧል። በሌሎችም የክልሉ አካባቢዎች እየተስተዋለ ያለው ስርዓት አልበኝነት በክልሉ ያለ መረጋጋት እንዲፈጠር ምክንያት በመሆኑ በአስቸኳይ እንዲቆምና የህግ የበላይነት ለማረጋገጥ አቋም መያዙን ማስታውቋል። ስርዓት አልበኝነት በህዝብ ጥያቄ ሽፋን ህገ መንግስታዊ ስርዓት ለመናድ የሚደረግ ጥረት የክልሉን ህዝብ ደህንነት ስጋት ውስጥ ያስገባ በመሆኑ በፌዴራል ወታደራዊ እዝ ስር እንዲተዳደር መወሰኑም ይታወሳል። በክልሉ የሚከሰቱ የጸጥታ ችግር በዋናነት ከድርጅቱ አመራርና ስርዓት ጋር የተያያዘ መሆኑን ድርጅቱ መገምገሙን የሚገልጸው መግለጫ ሰሞኑን በክልሉ በተ የተፈጠረውም ችግር የሹመኞች ሚና የጎላ መሆኑን አትቷል። ከመንግስትና ከድርጅት ስልጣን ከታገዱት በተጨማሪ የህዝቡ ደህንነት አደጋ ላይ እንዲወርቅ የተደረገውን እንቅስቃሴ በመገምገም በተመሳሳይ ከኃላፊነታቸው አግዷቸዋል። በወላይታ ዞንም ከመሪ ውጭ የተደረጉ የተባሉ እንቅስቃሴዎችም በአስቸኳይ እንዲቆሙ አሳስቦ በከፋ ዞንም ተካሄደ ያላቸውን ድርጊቶች የህግ ተጠያቂነት የሚያስከትሉ መሆናቸውን ገልጿል። በቀጣይም የድርጅቱ ማዕከላዊ ኮሚቴ የህዝብ ጥያቄ ህግና ስርዓት ብቻ ተከትሎ መነሳትና መስተናገድ እንዳለበት ጠቅሶ le casse-pied. የሚደረጉ እንቅስቃሴዎችን እንዲከላከልና እንዲያጋልጥ ጥሪውን አስተላልፏል። በተመሳሳይ ዜና ድርጅቱ ዛሬ ክልል አቀፍ ጉባኤውን በሀዋሳ ከተማ ማካሄድ መጀመሩን የኢትዮጵያ ዜና አገልግሎት ዘግቧል። የጉባኤውም አላማም በአገራዊና ክልላዊ የፖለቲካና ጸጥታ ጉዳዮች እንዲሁም ክልሉን የመራ የሚገኘውን የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ድርጅት አቋም ዙሪያ መወያየት እንደሆነ የድርጅቱ ሊቀመንበርና የኢትዮጵያ የሰላም ሚኒስትር ወይዘሮ ሞፍሪያት ካሚል አብራርቷል። የመድረኩን አላማ በተመለከተ ሁለት ዋና ዋና የሚባሉ ዓላማዎች ያሉት መድረክ ነው። በመሰረታዊነት የመጀመሪያው ሀገራዊና ክልላዊ ፖለቲካዊና የጸጥታ ጉዳዮችን በተመለከተ ውይይት ማካሄድ ይሆናል። በጉዳዩ ላይ ግልጽነት ፈጥሮ ወቅቱ የሚጠይቀውን አመራር ለማረጋገጥ የሚያስችል መፍጠር ነው የመድረኩ ዋና ዓላማ። ሁለተኛውን ዓላማ ሲያብራሩ ሊቀመንበሯ በድርጅቱ ጠንካራና ደካማ ጎን እንዲሁም በቀጣይነት ዙሪያ በመነጋገር የህዝቡን የልብ ትርታ በሚገባ የሚያዳምጥ ከጉዳትና ከጥቅም አንጻር መርምሮ የሚሰራ መሪ ድርጅት መገንባት እንደሚገባ ተናግሯል። ፍጹም የሆነ ህዝበኝነት ሳይሆን ህዝባዊነትን ማጠናከር በሚያስፈልግ ወቅት ላይ እንደሚገኙ ጠቅሰው የህዝቡ ችግር የሚፈታው ጠንካራ ድርጅት በመገንባት እንደሆነም ተናግሯል። ዓመታት በየዕለቱ እያስተናገድናቸው የቆየናቸው የተስፋ መስኮቶችም የተስፋውን መስኮት ተከትለው ደግሞ የመጡ ተግዳሮቶችን እያስተናገድን ነው የቆየ ነው። ይሄ አሁን ምን ማለት ነው፣ መውጫ መንገዱ ውስጥ ምንድን ነው የሚለውን ጉዳይ በደንብ ተገንዝቦ ከመምራት ውጪ የተከፈቱ የተስፋ መስኮቶችን ትላልቅ በሮች ለማድረግ የሚያስችል እድል መፍጠር አይቻልም ማለት ነው። ከዚህ ውጭ ሁኔታው የሚወሰነው እኛ ልንሰጥ በምንችለው አመራር ልክ ነው። ዛሬ በጠበቀ ፍተሻ ተጀምረው የዲሄደን ጉባኤ ከአራት እስከ ስድስት ቀን ይቆያል ተብሎ የሚጠበቅ ሲሆን የውጭ ሚዲያ ጋዜጠኞች ጉባኤውን እንዳይዘግቡ ተከልክለው ከበር ተመልሰዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘርጅዮስ ሐዋሳም